ብሌክስድ ኮፊ የተቋቋመው የኢትዮጵያን ቡና ከኢትዮጵያ ቡና አምራቾች ጋር በመሆን በመተባበር ቡናውን በቀጥታ ከተመረሰበት ቦታ ወደ ገበያው ላይ ወደ አሜሪካ በሱክና በማከፋፈል ቀጥተኛ ወደ ተጠቃሚ ለማድረስ የተነሳና ያንንም የመጀመሪያ የሚያከፋፍል እና በአፍልቶም የሚሸጥ ሱቅ ከከፈተ በኋላ ያን ሱቅ ደግሞ በየከ አሜሪካን ከተማው ስታርባክ የሚባለው ዋናው ተጫዋች ባለበት ለማድረስ የተቀመመና የሚዘጋጅ እየተሰራ ያለ ድርጅት ነው። ዓላማው እነዛ አምራቾቹን የቢዝነሱ ተሳታፊ እንዲሆኑ ከጥቁም ጥቅም ያለምና ያንን ለማድረግ የተነሳ ድርጅት፣ የገበሬዎች ተጠቃሚነት በተለይ ቡና ገበሬዎች ከዓለም አቀፍ ገበያው ጋር አነስተኛ እንደሆነና የገበያ ድርሻቸው እንዲሰፋ የሚሰሩ የተለያዩ ተቋማት አሉ። እንግዲህ ብሌስድ ኮፊ አንዱ መሆኑ ነው። እስኪ ስለ ገበያ እንነጋገርና ኢትዮጵያ ውስጥ አንድ የኢትዮጵያ ምርት በተወሰነ ደረጃ እሴት የተጨመረበት ምርት ወደ ዩናይትድ ስቴትስ ገበያ ለማስገባት እድሎቹ ምንድን ናቸው? ፈተናዎቹስ ምንድን ናቸው? እንደሚታወቀው የአሜሪካ ገበያ በጣም ትልቅ ገበያ ነው። ማንኛውም አይነት ምርት ተስተካክሎ ተጠቃሚው ጋር ሊጠቀም በሚችልበት መልኩ ተዘጋጅቶ የሚያቀርብ እንቅስቃሴ ብዙ እድል አለው። ለምሳሌ በምሳሌ እንኳን ብነግርህ አንድ የአዋዜ በጡጦ የሚሸጥ ድርጅት የአዋዜ ገበያው በአሜሪካን ሀገር ያለው የአዋዜ ገበያ እንኳን ስትመለከተው በቢሊዮን ዳለር የሚቆጠር ገበያ ነው። እዛ ላይ የሚጫወቱት አዋዜውን ሰርተው ለአሜሪካኑ የሚያከፋፍሉ ድርጅቶች በጣም ትልቅ የገበያ ድን ያላቸው። ጥያቄው ግን ምርትህን ለተጠቃሚው ለማድረስ የምትችልበት የገበያ ስልት፣ ገበያው ላይም ተቀባይነት እንዲኖረው እውቅና እንዲኖርህና ተቀባይነት እንዲኖርህ ማንቀሳቀስ ያለብህ የማስተዋወቅ ስራ ያ ነው እንግዲህ የማስተዋወቅ ስራውና የአከፋፋይ ኢንፍራስትራክቸር ወይም ጎዳና አምጥተህ ከመርከብ ሆልሴል በጣ አጠቃላይ ለቸርቻሮ ገበያ አስተዋወቀህ አከፋፍለህ ተጠቃሚ ድረስ ለማድረስ የሚኖረው የቢዝነስ እቅድና ጥናትና እቅድና ለማስተዋወቅ ደግሞ የምታወጣው ስልትና ገንዘብ ባጀት እሱ ይወስነዋል። ከባድ ይመስላል፣ ግን አሁን የዩናይትድ ስቴትስ ገበያ ሰፊ ነው፣ እድሉም ሰፊ ነው ግን ደግሞ በጣም ውድድር የበዛበት ገበያ ነው። ስለዚህ አንድ ኢትዮጵያ ውስጥ በንግድ ስራ የተሰማራ ወይም የተሰማራች በዩናይትድ ስቴትስ ሰፊው ገበያ ውስጥ ለመምጣት በሚሰሩበት ጊዜ በቀጥታ እነሱ ራሳቸው ሱቅ መክፈት ላያስፈልጋቸው ይችላል። ለሱቆች ማድረስ ሊሆን ይችላል ስልታቸው። እስቲ ስልቶቹ ምንድን ናቸው? መንገዶቹ ምንድን ናቸው? ኦኬ። አሁን ለምሳሌ በምሳሌ ደረጃ ቡና ብንወስድ ቡና ከገበሬው እዚህ ተጠቃሚ ጋር ሲደርስ ዘጠኝ የዘጠኝ ድርጅቶች ይነካዋል። ኢትዮጵያ ውስጥ በአንድ መልኩ ሶስት የገበያ እንትኖች ይነኩታል። ገበሬ፣ ሰብሳቢ፣ አቅራቢ፣ ኤክስፖርተር፣ ከዛ ደግሞ እዚህ ሲመጣ በትልቁ ገዝቶ ለትንሹ የሚያከፋፍል ደግሞ እዛ ላይም ነጋዴም አለ። አንድ ሁለት ነጋዴዎች አሉ ብሮከሮች የሚባሉ ከዛ ግሪኑን አረንጓዴውን ቡና የሚያከፋፍሉ አረንጓዴውን ቡና ደግሞ ተቀብለው ቆልተው የሚያከፋፍሉ ዘጠኝ ናቸው። አንዳንዶቹ እየሰበሩት ነው አሁን የአሜሪካንን፣ ተጠቃሚው እስከሚደርስ ድረስ አራት አምስት የነበረውን ስታርባክ የሚባለው ድርጅት አንድ አድርጎታል ከዓለም ገበያ ላይ ገዝቶ አፍልቶ ቡና ቤት ከፍቶ በማከፋፈል ለተጠቃሚው ያደርሳል። እና ሁል ብዙዎቹንም ብታያቸው እንደዚህ አይነት ተጫዋቾች አሉባቸው። አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ተጫዋቾች አሉባቸው። እና እንደውም ገበያው እንዲያድግ እነዚህ ተጫዋቾች ገበያውን የገበያውን እድገት ይወስናሉ። ከስም የሚያደርጉት ተሳትፎ የዛን ምርት ተቀባይነት ይወስ እንግዲህ መዐት ካሉ የሚ አጠቃላይ ጥረታቸው ትልቅ የገበያ ቦታ ሊፈጥለት ይችላል። ይፈጥር ይፈጥር ይችላል እነዛ ምርቶች ወደ ኢትዮጵያ ከተመለከትክ ችግሩ ምን አለ ኢትዮጵያ ውስጥ ያሉት አምራቾች ስለአሜሪካን ገበያ ያላቸው ስልት ያላቸው ግንዛቤ ከዛም ደግሞ አልፎ የአሜሪካው ገበያው ላይ ያንን ምርት ለተጠቃሚ በማድረስ ቫሊዩ አድ ምን እንደሚባለረግም ዋጋ በመጨመር ሌላ ፕሮዳክቱ ሌላ ምርቶች ሌላ ምርቶች ጋር ተፎካክሮ እንግዲህ አሜሪካ የዓለም አምራቾች በሙሉ ገበያው ላይ የሚሻሙበት ቦታ ነው። እነዛ ምርቶች ደግሞ ገበያውን እውቅና እንዲኖረው ብዙ የገንዘብና የማስታወቂያ ስልት ታይዛል። እንደውም አንድ አባባል አለ። አሜሪካን ሀገር እቃ የያዘ ሳይሆን እቃውን ያስተዋወቀ ሰው ነው የሚያሸነው። ብራንዲንግ ይባላል። ብራንዲንግ ያን ፕሮዳክት ለገበያው ላይ ተፎካካሪነት ባለው መልክ እንኳን ቢያዘጋጁት እዚህ መጥቶ ደግሞ እንዲፎካከርና በገበያው ላይ እውቅና እንዲኖረው የሚያስፈልገውን የገበያ ስልትና የማስታወቂያ ገንዘብ የላቸውም። ብዙ ሰው ይመስላል ጥበቡ ስንሰማው፣ የንግድ ስራ በእርግጥ በጣም ዘርፈ ሰፊ ነው። ግን የሀገር ውስጥም ገበያ አለ። በሀገር ውስጥ ገበያ እንደው ይሄን ያህል ከምለፋ እዚሁ አካባቢ አልሸጥም እንዴ ብሎ የማሰብም ሁኔታ አለ። አዋጭነቱ ግን ምን ያህል ነው? የዋጋ ልዩነት አለው። በጣም በጣም ሰማይና ለምሳሌ የቡና እንደገና ተመልሰን እንመልከተው ቡና ኢትዮጵያ ውስጥ ገበሬው ቡናው ላይ ለቡናው ለማምረት ከሚያስፈልገው ጉልበት ከሰማንያ እስከ ዘጠና ፐርሰንቱን የሚሰራው ገበሬው ነው። ያ ገበሬ ግን ከዓለም ገበያ ላይ ተጠቃሚ ከሚከፍለው ገንዘብ የሚያገኘው አንድ ፐርሰንት ነው። ዘጠና ፐርሰንቱን ጉልበት አፍስሶ መጨረሻው መድረስ ማድረስ ስላልቻለ ከሚከፈለው መጨረሻ ላይ ከሚከፈለው ለዛ ምርት ከሚከፈለው የሚያገኘው አንድ ፐርሰንት ሲሆን እዚህ ደግሞ ገበያው ላይ ቁጭ ብለው ተቀብለው አሽሞን ምነው አስተዋውቀው ለገበያ የሚያቀርቡት እንቅስቃሴዎች አስር ፐርሰንት በታች ሰጥተው ዘጠና ፐርሰንት ገንዘቡን ይቆጣጠራሉ። ሰማህ? የትዬለሌ ነው። እና ገበያን ለገበያ ካላቀረብከው ገበያም ካላስተዋወቅከው ብትለፋም ተጠቃሚነትህ የሚጠቀመው ገበያው ላይ የቀረበው ሰው ነው የቀረበው። ዛሬ የምንነጋገረው እንግዲህ ስለ ቡና ብቻ አይደለም። አጠቃላይ የሆኑ ኢትዮጵያዊ ምርቶችን ወደ ውጭ ገበያ ወይም ለሀገር ውስጥ ወይም ለሌላ የአፍሪካ ሀገሮች ገበያ ለማቅረብ የሚፈልጉ ሀሳብ ያላቸው ወጣቶች ቢኖሩ እንዲያው አንተ አንድ ሁለት ሶስት ማድረግ አለባቸው ብለህ የምታስቀምጣቸው እንግዲህ ማድረግ ያለባቸው መጀመሪያ እንደሁም እስከዛ አይደለም መነሳት ያለብን መነሳት ያለብን እዚህ ካለው የኢትዮጵያ ሕብረተሰብ ጋር ነው። እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል፣ ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው፣ እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋራ ቢተባበሩ፣ ገበያው ላይ ስላሉ ማለት ነው። ሽርክና ቢፈጥሩ፣ በአንድ ላይ ቢሰሩ፣ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ፣ ለውጡ እዛ ላይ ነው ሊመጣ የሚችለው።